መጽሐፈ ነገሥት ካልዕ ምዕራፍ አስራ ሶስት በይሁዳ ንጉሥ በአካዝያስ ልጅ በኢዮአስ በሀያ ሦስተኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማርያ ነገሠ። አሥራ ሰባትም ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ያሳተውን የናባጥን ልጅ የኢዮርብዓምን ኀጢአት ተከተለ፣ ከእርሷም አልራቀም። የእግዚአብሔርም ቍጣ በእስራኤል ላይ ነደደ። በዘመኑም ሁሉ በሶርያ ንጉሥ በአዛሄል እጅ፣ በአዛሄልም ልጅ በወልደ ኤደር እጅ አሳልፎ ይሰጣቸው ነበር። ኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይተዋልና ሰማው። እግዚአብሔርም ለእስራኤል ታዳጊ ሰጠ። ከሶርያውያንም እጅ ዳኑ። የእስራኤልም ልጆች እንደ ቀድሞው ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ እስራኤልን ካሳተው ከኢዮርብዓም ቤት ኀጢአት አልራቁም። ደግሞም የማምለኪያ አጸድ በሰማርያ ቆሞ ቀረ። ለኢዮአካዝም ከአምሳ ፈረሰኞች ከአሥርም ሰረገሎች ከአሥር ሺህም እግረኞች በቀር ሕዝብ አልቀረለትም የሶርያ ንጉሥ አጥፍቶአቸዋልና በአውድማም እንዳለ እብቅ አድቅቋቸዋል። እና የቀረውም የኢዮአካዝ ነገር ያደረገውም ሁሉ ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ በሰማርያም ቀበሩት። ልጁም ኢዮአስ በፈንታው ነገሰ። በይሁዳ ንጉሥ በኢዮአስ በሰላሳ ሰባተኛው ዓመት የኢዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ ነገሰ። አሥራ ስድስትም ዓመት ነገሠ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ባሳተው በናባጥ ልጅ በኢዮርብዓም ኃጢአት ሁሉ ሄደ እንጂ ከእርስዋ አልራቀም። የቀረውም የኢዮአስ ነገር ያደረገውም ሁሉ፣ ከይሁዳም ከአሜሲያስ ጋር የተዋጋበት ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ። ኢዮርብዓምም በዙፋኑ ላይ ተቀመጠ። ዮአስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። ኤልሳዕም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ኤልሳዕም ቀስትና ፍላጻዎች ውሰድ አለው። ቀስቱንና ፍላጻዎቹንም ወሰደ። የእስራኤልንም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳዕም እጁን በንጉሡ እጅ ላይ ጭኖ የምሥራቁን መስኮት ክፈት አለ። ከፈተውም። ኤልሳዕም ወርውር አለ። ወረወረውም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው። እስክታጠፋቸውም ድረስ ሶርያውያንን በአፌቅ ትመታለህ አለ። ደግሞም ፍላጻዎችን ውሰድ አለው። ወሰዳቸውም። የእስራኤልንም ንጉሥ ምድሩን ምታው አለው። ሦስት ጊዜም መትቶ ቆመ። የእግዚአብሔርም ሰው ተቈጥቶ፣ አምስት ወይም ስድስት ጊዜ መትኸው ኖሮ ሶርያን እስክታጠፋው ድረስ በመታኸው ነበር። አሁን ግን ሦስት ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮቹን አዩ። ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። የሶርያም ንጉሥ አዛሄል በኢዮአካዝ ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸውም። ከአብርሃምና ከይስሐቅ ከያዕቆብም ጋር ስላደረገው ቃል ኪዳን እነርሱን ተመለከተ፣ ሊያጠፋቸውም አልወደደም፣ ፈጽሞም ከፊቱ አልጣላቸውም። የሱሪያም ንጉሥ አዛሄል ሞተ። ልጁም ወልደ ኤደር በፈንታው ነገሠ። አዛሄልም ከአባቱ ከኢዮአካዝ እጅ በሰልፍ የወሰዳቸውን ከተሞች የኢዮአካዝ ልጅ ዮአስ ከአዛሄል ልጅ ከወልደ ኤደር እጅ ወሰደ። ዮአስም ሦስት ጊዜ መታው፣ የእስራኤልንም ከተሞች መለሰ።